መንበረ ጴጥሮስ አቋቋምን ያሉ የኦሮሚያ አብኖች እንደታሰሩ ተነገረ። የኦሮሚያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን መንበረ ጴጥሮስ ሲሉ የሰየሙትን ሲኖዶስ ማቋቋማቸውን ይፋ ካደረጉ የሃይማኖት አባቶች መካከል ሦስቱ ትናንት ማክሰኞ መታሰራቸውን የእንቅስቃሴዎች አስተባባሪ ገልጸዋል። አቡኖቹ የታሰሩት መግለጫውን ከሰጡ በኋላ ሸገር ከተማ አስተዳደር በሚገኘው ቢሯቸው ውስጥ እንዳሉ መሆኑን ከመንበረ ምስረታው አስተባባሪዎች አንዱ መሆናቸውን ለቪኦኤ የተናገሩት ዲያቆን አክሊሉ አለሙ ገልጸዋል። ስለ ሁኔታው ከሸገር ከተማ አስተዳደርና ፖሊስ መምሪያ ምላሽ ለማግኘት ያደረግነው ጥረት አልተሳካም። ባለፈው ዓመት ተቀስቅሶ የነበረው ተመሳሳይ ውዝግብ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያንና ኦሮሚያ ውስጥ በነበረው እንቅስቃሴ በመሪዎች መካከል ውይይት ተካሂዶ መቋጨቱ በወቅቱ ተዘግቦ ነበር። ፀሐይ ዳምጠው ዝርዝር አላት። በኦሮሚያ ክልል የሸገር ከተማ አስተዳደር ትናንት ማክሰኞ ማምሻውን እንደታሰሩ የተገለጹት ሶስት የሃይማኖት አባቶች ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስ ጋር ልዩነት የነበራቸውና በዛው የቀጠሉ ናቸው ስሉ የመንበር ምስረታ ያሉትን እንቅስቃሴ ከሚያስተባበሩት አንዱ እንደሆኑ የጠቀሱት ዲያቆን አክሊሉ ዓለሙ ለአሜሪካ ድምጽ ተናግረዋል። የሃይማኖት አባቶቹ ከመታሰራቸው አስቀድሞ መንበረ ጴጥሮስ የተሰኘ የኦሮሚያ ሲኒ ስ ተመስርቷል፣ ሲሉ መግለጫ ሰጥተው እንደነበር አስተባባሪው ተናግረዋል። አንደኛው ብፁ አባታችን አቡነ ገብርኤል ናቸው፣ የሲኖዶሱ ሰብሳቢና የምዕራብ ወለጋ ሀገረ ስብከት። ሁለተኛ ብፁ አቡነ በርሱማ ይባላሉ የምስራቅ ወለጋ ሀገረ ስብከት ሊቀ ጳጳስና ሦስተኛ ብፁዕ አቡነ እያሱ ይባላሉ የቄለም ወለጋ ሀገረ ስብከት ሊቀ ጳጳስ ናቸው። እኚህ ሶስቱ አባቶች ብቻ ሳይሆን ከአባቶቻችን ጋር የነበሩት ሌሎች አካላትም ተይዞ ወዴት እንደታሰሩ ወዴት እንደወሰዷቸው እስካሁን ድረስ እንግዲህ ማግኘት አልቻልም። ገና እየፈለግናቸው። በኦሮሚያ ክልል በሚገኙ የኦርቶዶክስ ተዋሕዶ ቤተ ክርስቲያን ሀገረ ስብከት ሲያገለግሉ በቆዩ አንዳንድ ጳጳሳት እና በቅዱስ ሲኖዶስ መካከል ልዩነት ስፈጠር የአሁኑ የመጀመሪያው አይደለም። ከአንድ ዓመት በፊት ጥር 14 ቀን 2015 ዓ.ም የኦሮሚያና የብሔር ብሔረሰቦች ሲኖዶስ በሚል በተንቀሳቀሱ ጳጳሳትና በቅዱስ ሲኖዶስ መካከል ተፈጥሮ የነበረው ውዝግብ በሀገሪቱ ጠቅላይ ሚኒስትር አወያይነት ጭምር ረግቦ ልዩነቱ የአዲስ ኤጲስ ቆጶሳትን ሹመት ጨምሮ በመግባባት ላይ በተመሰረቱ እርምጃዎች መቋጨቱ ይታወሳል። መንበረ ጴጥሮስ በሚል ትናንትና ማክሰኞ ይፋ የተደረገውን እንቅስቃሴ አስመልክቶ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ቅዱስ ሲኖዶስ እስካሁን የተሰጠ መግለጫም ይሁን ይፋው ያስተያየት የለም። የአሜሪካ ድምፅ ምላሽ ለማግኘት ያደረገው ጥረትም ለጊዜው አልተሳካም። በሌላ በኩል የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ቅዱስ ሲኖዶስ በተለያዩ ጊዜያት ባወጣቸው መግለጫዎች እንቅስቃሴው ቀኖናውን የምንጻረር ሕገወጥ እንደሆነ አውግዘው፣ አንድ መንበር፣ አንድ ሲኖዶስ እና አንድ ፓትርያርክ የሚለውን የቤተ ክርስቲያኗ አስተምሮና ቀኖና ሊከበር እንደሚገባ በአጽንዖት አሳስበዋል። ለአሜሪካ ድምፅ ፀሐይ ዳምጠው ከአዲስ አበባ